ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኢዩ ስላሽ አምሃሪክ ይጎብኙ። ፕሮፌሰር ኤፍሬም ይስሐቅ፣ የክርስትና እምነት ወደ ኢትዮጵያ መቼና እንዴት ነበር የገባው? እግዚአብሔር ይስጥልኝ። ቶካሳ ሳሆን ስለ ጠየቁኝ ጥያቄ ለዚህ ሁለት መልስ ነው ያለው። በኢትዮጵያን ኦርቶዶክስ ተዋህዶ ቤተ ክርስቲያን ክርስቲያንነት የገባው በመጀመሪያው ሴንቸሪ የኢትዮጵያው ህንዳኬ በዛ በፊሊጶስ ተጠምቆ ኢትዮጵያ ክርስቲያንነትን ይዞ መጣ ብለው የሚቀበሉት ይሄንን ነው። ሊቃውንት ደግሞ ታሪክ አዋቂዎች ነን የሚሉት ደግሞ ክርስቲያንነት ንጉሥ ኤዛና ጊዜ ነው የገባው። አንድ መርከብ ወደ ኢትዮጵያ ስመጣ ተሰብሮ ከአዱልስ በዛ በኩል ፍረምናጦስ እና አዴንሱ የሚባሉቱ ወደ ንጉሱ መጥተው በኋላ ፍሮመናጦስ ሁለቱም ክርስቲያን ነበሩ። ክርስቲያን ስለሆነ የንጉሱን እዛናን በልጅነቱ አስተምሮ ከዛ በኋላ ንጉሱም ክርስቲያን ሆነ። ከዛ በኋላ ወደ ግብፅ ልቆት አቡነ አጠናጢዎስ እሱን ፍሮመናጢዎስ ከሳቴ ብርሃን አባ ሰላማ ብሎ ወደ ኢትዮጵያ መልሶ በዛ ምክንያት ክርስቲያንነት ኢትዮጵያ ገባ ይላሉ። የኔ አስተያየት እዚህ ላይ በሁለቱም መሀከል እውነት አለ ብዬ ነው ማምነው። ስንመለከተው የኢትዮጵያን ቤተ ክርስቲያን የምለው እንዲያም የህንዳቄው በዚህ በግብረ ሐዋርያት ስምንተኛው ምዕራፍ ላይ ነው የሚገኘው። ኢየሩሳሌም ለስግደት መጥቶ ሲመለስ ተጠምቆ መጣ የሚሉት። እንዲያ ምናልባት ከዛም በፊት ሌሎች ክርስቲያኖች ኢትዮጵያ ሳመጡ አይቀሩም። እንዴት ብሉኝ? አንደኛ በዚህ በግብረ ሐዋርያት እንዲያውም በሁለተኛው ምዕራፍ ላይ ጴንቴኮስት የምባለው ቀን የኢየሱስ መደቀ መዛሙርት ተቀምጠው መንፈስ ቅዱስ ወደረባቸው እና ብዙ ሰዎች ነው ነበሩ በልዩ ልዩ ቋንቋ የምናገሩ ይላል። ይህንን በማስነሳት እንደ ክርስቶስምም ሌሎቹም ኢትዮጵያኖችም እንደነበሩ ይታወቃል። ማለት እንዲያም ከህንዳቄውም በፊት ምናልባት እውነት ነው። ጊዜው አንድ ላይ ነው፣ በእውነቱ ብዙም አይለያይም። ክርስቲያንነት በመጀመሪያው ሴንቸሪ ወደ ኢትዮጵያ መምጣቱ የሚታመን ነገር ይመስለኛል። ግን ጥቂቶች ሰዎች ወደ ክርስቲያንነት ሆነው በንጉሥ እዛና ጊዜ፣ ንጉሡ ራሱ ወደ ክርስቲያንነት ስለገባ ህዝቡም ሁሉ እሱን ተከታትሎ አገሩ ላይ ተስፋፋ ማለት ይቻላል። በመጀመሪያ ሴንቸሪ መግባቱ ከዛ ቀጥሎ እንዲያውም በቀይ ባህር በኩል ብዙ ንግድ ነበረ። ነጋዴዎቹ ከሶሪያ ከየሩሳሌም ነበር የሚመጡት መካከላቸው ክርስቲያኖች ነበሩ። ስለዚህ ክርስቲያንነት ኢትዮጵያ በመጀመሪያ ሴንቸሪ መቶ ዓመት ገብተዋል ማለት ምንም የሚያስቸግረኝ አይደለም። ከዛ በኋላ ግን በንጉሥ ዛና ጊዜ ኦፊሻል ቸርች ተደርጎ ክርስቲያንነት ተስፋፋ ማለት ነው። ንጉስ ኢዛና የመንግስት ይፋ ሃይማኖት እንዲሆን አድርጓል በወቅቱ የክርስትናን ሃይማኖት። ከዛስ በኋላ የክርስትና ሃይማኖት ወደ መላው ኢትዮጵያ ሊስፋፋ የቻለው በምን መልክ ነው ይላሉ። እንግዲህ ዋናው ነገር ከዚህ በፊት እንደገለጽኩኝ አንድ ጊዜ መጽሐፍ ቅዱስ የምንለው ብሉይ ኪዳን የምባለው እስራኤል መጽሐፍትና አዲስ ኪዳን የሚባሉቱ ወደ ግዕዝ ቋንቋ ተተረጎሙ። እንግዲህ እነሱ የተተረጎሙት ምናልባት ከዛም በፊት አንዳንድ ጥቂቶች የተተረጎሙ ፓርቲዎች አይጠፉም፣ ክፍሎች ግን በሙሉ የዛን ጊዜ በንጉሥ ኢዛና ጊዜ ሲተረጎሙ መቼም ፊደል ሁሉንም ዛሬ በራዲዮ በቴሌቪዥን እንደምንጠቀመው በጥንት ዘመን ደግሞ ሐሳብ የሚስፋፋው በጽህፈት ነው። ፕሮፌሰር ክሮስ የኔ አስተማሪ አንድ ጊዜ ያለው አልፋቤት ስፈጠር እውቀትን ዴሞክራታይዝ አደረገው አለ። ከዛ በፊት ግብጾች ስጽፉ የነበረው በሃይሮግሊፊክስ ብዙ ሰው መጻፍ አይችልም፣ የተማሩት ወይም ቄሶች ካህናት እና ጊዜ ይፈጃል አለ። ከዛ በኋላ አልፋቤት ግን ቀላል ስለሆነ አልፋቤት ስፈጠር ብዙ ሕዝብ ለመዳረስ ቻለ። ይሄ መጽሐፍ ቅዱስ ወደ ግዕዝ ቋንቋ ተረጎሙ በኢትዮጵያ ውስጥ በአጭር ጊዜ መስፋፋት እየተቻለ ይመስለኛል። ለመጀመሪያ ጊዜ መጽሐፍ ቅዱስ በአማርኛ እንዴት ነው የተተረጎመው? ባለፈውም እንዳነሱት ከእብራይስጥ ወደ ግሪክ ወይም ወደ የተለያዩ ቋንቋዎች በሚተረጎሙበት ጊዜ እንደዚሁ አንዳንድ የተወሰኑ ትርጉም ልዩነቶች ይኖራሉ። ከዚህ አኳያስ የአማርኛውን ትርጉምስ እንዴት ያዩታል? የአማርኛውን የመጽሐፍ ቅዱስ ትርጉም ሁለት ነገር መለያየት አለብን። እኔ ቅድም በእዛና ጊዜ መጽሐፍ ቅዱስ ተተረጎመ ምሎት በግዕዝ ቋንቋ ነው፣ በአማርኛ አይደለም። በአማርኛ በእኛ ዘመን ነው በአስራ ዘጠኝ መቶ ክፍሎን ነው ወደ ወደ አማርኛ ለብዙ ዘመናት በኢትዮጵያ ቤተ ክርስቲያን በጊዝ ቋንቋ ነው የምጠቀሙት። ስለዚህ በአራተኛው ክፍለ አመት ወደ ሶስት መቶ አርባ አምሳ እንበል ዘመነ ክርስትና ቀጥሎ ተርጓሚዎቹ የተረጎሙት አንዳንድ ቃላቶች የምሉት ከሴፕቱ አጅንት ነው የምሉት። ሴፕቱ አጅንት ምንድን ነው? ከክርስቶስ ልደት በፊት ሶስት መቶ ወደ ሶስት መቶ አመት ይሁዲዎች ግብጽ አገር ነበሩ። እነሱ የሚችሉት የሚያውቁት ጥሩ አድርገው የግሪክ ቋንቋ ነበር፣ አሌክዛንደር አለምን ካሸነፈ። ስለዚህ መጽሐፍ ቅዱስን ለመጠቀም ወደ ግሪክ ቋንቋ ለወጡት። ያ ትርጓሜ ሰብቱ አጅንት ይባላል። የሰባዎቹ ማለት ነው። የተረጎሙት ሰባዎች ነበሩ፣ ሰባ ሰዎች ነበሩ። መብራራት ጊዜ ፈጅብኛል። ስለዚህ መጽሐፍ ቅዱስ መጀመሪያ ከኤብራይስ ብሉ ኪዳን የሚባለው በክርስቲያኖች ወደ መጀመሪያ ተተረጎመው በዛን ጊዜ ሲሆን ሁለት አመት መቶ ቆይቶ ደግሞ ወደ አረማይክ ቋንቋም ተተርጉመዋል እና ያ ትርጓሜ በሊቃውንቶች በኩል ሁለት ጥያቄ አለ። የኢትዮጵያን የግእዝ መጽሐፍ ከኤብራይስ ነው ከግሪክ ነው ተተረጎመው? አሁን አዲስ ኪዳን ከግሪክ ነው ተተረጎመው። መጀመሪያ ሁለት ነገር መለየት አለብን። ብሉ ኪዳን የስራሎች መጽሐፍ ነው። ብሉይ ኪዳን ከሰብቱ አጅንት ከዚህ ከግሪክ ቨርዥን ተተረጎመ የሚባለው አንዱ ፖዚሽን ነው። አንዳንዶቹ ደግሞ ከአረማይክ እብራት ተተረጎመ የምሉ አሉ። በእኔ በኩል ምንም ልዩነት አያመጣም። ምክንያቱም አብዛኛው በእውነቱ የሰብቱ አጅንትም እስራኤሎች የተረጎሙት መጽሐፍ ነው እና ከዛው ከእስራኤሎች አስተሳሰብ ጋር የተቀጣጠመ ነው እውነት ነው። አንዳንድ ሰዎች ደግሞ አንዳንዱ ክፍል ምናልባት ከዕብራይስጥ ተተረጎመም የሚሉ አሉ። ይሄ የሚያከራክር ነገር ስለሆነ እዛ ውስጥ አልገባም። አዲስ ኪዳን ግን ያው በግሪክ ቋንቋ ስለተጻፈ በግሪክ ነው ተተረጎመው እና ትርጓሜው በግዕዝ ቋንቋ፣ የጥንት ኢትዮጵያ ቋንቋ የነበረ የዛን ጊዜ ለብዙ ዘመናት እስከ ዛሬም ድረስ በየቤተ ክርስቲያኑ በየቦታው የሚያነቡትም ወይም የምደግሙትም ወይም የምዘምሩበት በግዕዝ ነው። ግን ከጃንሆይ ጊዜ ጀምሮ በአማርኛም በትግርኛም በኦሮምኛም መጠርገው መጠቀም በቤተክርስቲያኑ ችሏል። ግን ከዛ በፊት ደግሞ ፕሮቴስታንቶች ኢትዮጵያ በምመጡበት ጊዜ መጽሐፍ ቅዱስን መጀመሪያ ክርሾና በምባል ስዊትዘርላንድ በምቦለው ወደ አማርኛ ተርጉመውታል። ከዛ በቀጥሎ ደግሞ ኦኔስሞስ ነስብ የምባለው ወደ ኦሮምኛም ተርጉመታል። እና እነዚህ ትርጓሜዎች ግን ዘመናዊ ናቸው። ግን እኔ ቅድም የተናገርኩት ግን በዚህ በአራተኛ መቶ ክፍል ያልኩት የግዕዝ ቋንቋ ትርጓሜ ነው። በአተረጓጎም ላይ የተለዩ ልዩነቶች አሉ። በጣም ጥሩ ጥያቄ ነው። እንደሚያውቁት ልቃውን ስዛሬ የሚያጠኑት በተለይ የብሉይ ኪዳን እንበል ሰባት ቋንቋዎች ይመረምራሉ። ምክንያቱም ትርጓሜው ላይ አንዳንድ ቦታ የምለያዩ ቃላት አሉ እነዚህ ሰባቱ አንዱ ዕብራይስጥ ራሱ ነው። አረማይክ ደግሞ ሁለተኛው ነው። ግሪክም አለበት፣ ሶሪያክም አለበት፣ ኮፕቲክም አለበት። ግዕዝ አንዱ ነው። ለምንድን ነው ግዕዝ እዚህ ውስጥ ዛሬ ሊቃውንት በዓለም ሁሉ እነዚህን ቋንቋዎች ማወቅ ያለባቸው? ከአንድ ቋንቋ ወደ ሌላ ሲተረጎም አንዳንድ ቦታ ወይም ቃላቱ ይለያል፣ ወይም ደግሞ ጸሐፊው የተሳሳተው ነገር ሊኖር ይችላል። ለምሳሌ አሁን ሆሞዮቱን ልዩቶን የሚሉ አለ። ሆሞዮቶ ልዩቶን ማለት በግሪክ ቋንቋ መጨረሻቸው አንድ ቃል የሆነ ማለት ነው። ለምሳሌ በመጨረሻ እንበል ዛሬ ቋንቋ ለመጠቀም አንዱ መስመር ላይ እየጻፉ እየመጡ ለምሳሌ አዲስ አበባ ብለው ጨረሱ። ሁለተኛው መስመር እንደዚሁ ጨርሰው አዲስ አበባ ይላሉ። መጨረሻ አንዳንድ ሰው አይኑ በጣም በደንብ ስለማያይ ሁለተኛውን አዲስ አበባ ብለው መስመር አልፎ ወደ ሌላው ይሄዳል። ሁለቱም ስለተመሳሰለ ሆሞየቱን ልዩቶን ይላሉ። እና በዚህ ምክንያት መጽሐፍ ቅዱስ ከኤብራይስ እና ከግሪክ ቋንቋ ወደ ሶሪያ፣ ወደ ኮፕቴክ፣ ወደ ግሪክ፣ ወደ ላቲን በዚህ ስተረጎሙ ብዙ ስህተቶች ተፈጥረዋል። እነዚህን ስህተቶች ለማስተካከል እነዚህ መጀመሪያ መጽሐፍ ቅዱስ የተተረጎሙባቸውን ቋንቋ ማጥናት አለበት። አንድ ልቃውን እና አንዱ ግዕዝ በመሆኑ በጣም የሚያስቆራ ነው። ማንኛቸውም ትልቅ ዩኒቨርሲቲ ውስጥ ዛሬ በተለይ ለመሆኑ የሂብሩ ሁን የሂብሩ ኮለን ባውምጋርተን የምባል በጀርመን ሀገር ነው እንደ ስታንደርድ ሆኖ መጽሐፍ ሂብሩ ብሉይ ኪዳን ወይም የጁዎች መጽሐፍ የምጠኑት በዚህ በባውምጋርተን ኮለር ኤዲት ባደረገው ነው። እሱ አሁን ወደ ታች ብመለከቱ እንደ ፉትኖት አፓራተስ ይባላል ብመለከቱ ብዙ ጊዜ ወይም ከላቲን ይጠቅሳል ወይም ከኮፕት ይጠቅሳል ወይም ከሶሪያ ይጠቅሳል ወይም ከግዕዝ ይጠቅሳል። እነሱ መጀመሪያዎቹ ስለሆኑ፣ ስለዚህ ይሄ የግዕዝ መጀመሪያ ትርጓሜው በዓለም ላይ እየተከበረ መጽሐፍ ቅዱስንም አንዳንድ ስህተት የሆኑትን ለማስተካከል ሊቃውንት የምጠቀሙበት ቋንቋ ነው። በክርስትና እምነት ውስጥ እንደሚያውቀው የተለያዩ ክርስትና እምነት አይነቶች አሉ። ኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የምትከተለው እምነትና ከሌሎች የክርስትና እምነቶች ጋር ያላቸው ልዩነቶች ምንድን ናቸው? በተለይም ቀደም ሲል ከሮማን ካቶሊክ ጋር የነበራት ልዩነት ምን ላይ የተመሰረተ ነው? እንግዲያ አንዱ ትልቅ ልዩነት በካቶሊክና በሌሎች ቤተ ክርስቲያኖች ንበል፣ የካቶሊክ ቤተ ክርስቲያን የሮም ቤተ ክርስቲያን በጴጥሮስ ላይ ተመስርቶ ጴጥሮስ የመጀመሪያ ፖፕ ነው እና ብለው በዛ ሲከታተሉ፣ በግሪክ በኩል ያሉት ደግሞ በተለይ በምስራቅ ያሉት በሮማን ኤምፓየር የዛን ጊዜ አይ፣ እንደዛ አይደለም ብለው እሱን አልተቀበሉትም። አንዱ ትልቅ ልዩነት ይሄ ነው። የቤተ ክርስቲያኑ ዋና መሪ የሮም ጳጳስ ነው ወይስ ሌላ ነው? ይሄ አፖስቶሊክ ጥያቄ ነው። እሱ ትልቅ ጥያቄ ነው። ሁለተኛ ነገር ደግሞ ለምሳሌ ከዚህ በፊት እንደተነጋገር ነው፣ በአራት መቶ አምሳ ዘጠኝ ገደማ ትልቅ ጥያቄ ተነስቶ ነበር። ወደ ኋላ ልመለስና አንደኛ አዲስ ኪዳን በምትተረጎምበት ጊዜ ስታንደርድ ነበረ። የኢትዮጵያ ቤተ ክርስቲያን ራሷ ትርጓሜዋ ሰማንያ አንድ ወይም ሰማንያ ሁለት የሚሉት መጽሐፍት ናቸው። ሌሎችንም የውጭ ይተቀልላሉ። በዚህ ከሌሎቹ ትለያለች። ሁለተኛ ግን መጀመሪያ ቸርች ካውንስል የሚባሉ። በናይሲያ በኮንስታንቲኖፖል የነበሩቱ በቲኦሎጂካል ጥያቄ ላይ ለምሳሌ ጂዘስ ሰውም ነው አምላክ ነው የምባል ጥያቄ ነበረ። በዚህ ላይ ሁሉም ቤተክርስቲያን ይስማማል፣ የሮምም፣ የግሪክም የኢትዮጵያም። ነገር ግን በአራት መቶ አምሳ ዘጠኝ አንድ ጥያቄ ተነሳ። አይቲንክ ከዚህ በፊት ቀልጭ ጨሎት ነበረ ውቲከስ የምባለው ኢየሱስ አንድ ነው እንጂ ሁለት አይደለም፣ አምላክ ብቻ ነው ሰውነቱ በአምላክነቱ ተውጧል ብሎ ሰበቀ። ይህንን አንተ ሄሬቲክ ነው ተብሎ ትልቅ ስብሰባ ተደረገ። የእሱ ተከታታይ ወይ መሪ የዛን ጊዜ የግብፅ ጳጳስ የነበረው ዲዮስቆሩስ ነበር። ዲዮስቆሩስ በአንድ በኩል የእሱንም ሀሳብ የተቀበለ ይመስላል። የሆነም ሆኖ በዚህ በካልሴዶን ይባላል። በካልሴዶን ስብሰባ ላይ የዩቴከስ ሀሳብ ሞኖቴኢዝም የሚባል ማለት አንድ አምላክ ብቻ እንደማለት ነው። ሞኖቴኢዝም በመባል እሱን ኮንዴም አደረጉ ወይም ኤክስኮሚዩኒኬት አደረጉ። ዲዮስኮሩስን ግን ኤክስኮሚዩኒኬት አላደረጉም። አሁን የኢትዮጵያን ቤተ ክርስቲያን የሶሪያ፣ የግብፅ፣ የህንድ መለባር፣ የአርመን እነዚህ ሞኖቴኢስቲክ ብለው የሚጠሩቱ የኢትዮጵያን ቤተ ክርስቲያን ሞኖቴኢዝም ነው ተብሎ መጠራቱ ልክ አይደለም ብዬ ከዚህ በፊት ገልጬልዎት ነበረ። ሄኖቴይዝም ደግሞ ይመባላል አንድ አምላክ በማለት ነው እና የኢትዮጵያን ቤተክርስቲያን፣ በምረቱ ከካቶሊክም ቤተክርስቲያን በዚህ አስተያየት በጣም ትለያለች ማለት አስቸጋሪ ነው። ምክንያቱም በጽህፈቱ ላይ ክርስቶስ ሰውም ነው አምላክም ነው ብለው ስለሚያምኑ፣ ስለዚህ እዚህ ላይ ትንሽ ለወደፊቱ የምናብራራ ነገር ይኖራል በሰፊው ቴኦሎጂካል ጥያቄ ስለሆነ እና በዓለም ላይ ብዙዎቹ የኢትዮጵያን ቤተክርስቲያን ከግብፅ ከሶሪያ ከመለባር እንድና ከአርሜን ሞኖቴስት ብለው ይመዘግቧቸዋል። ይሄ ግን ትክክል አይደለም። የኢትዮጵያ ምቻች ራሷ ሞኖቴይዝም አንድ አምላክ ጂዘስ አንድ ፍጥረት ብቻ ነው አይደለም፣ አምላክም ነው ሰው የማለት የሚቀበሉ ይመስልኛል። ሌላ ደግሞ ኢትዮጵያን ቤተክርስቲያን እዚህ ላይ የምትለየው ከዚህ በፊት እንደገለጽኩት መጀመሪያ ክርስቲያንነት ስነሳ ጴጥሮስና ጄምስ የሚባሉ ያዕቆብ የጂዘስ ዲሳይፕልስ የነበሩቱ ኢየሩሳሌም ቤተ ክርስቲያን ከፈቱ እንበል። የእነሱ ቤተ ክርስቲያን አይሁድ ሃይማኖትና የክርስቲያንነትን ደበላልቆ ነው የያዘው። ከዛ በኋላ ጳውሎስ፣ ቅዱስ ጳውሎስ ይባላል፣ ኢትዮጵያም ቸርች ትቀበለዋለች። ጳውሎስ በፊት ወደ ክርስቲያንነት ስለወጥ፣ እሱ ደግሞ ከግሪክ ከሄለኒስቲክ ባህል ጋር አዋቂ ስለነበረ ክርስቲያንነቱን ትንሽ ከይሁዲነት አራቀው። እንዴት አድርጎ ነው ለምሳሌ የመጀመሪያ አሁን የኢትዮጵያን ቤተ ክርስቲያን እንደ ይሁዲዎች የአሳማ ስጋ አይበላም፣ ሰል ስጋ አይበላም፣ ግዝረት አለ፣ እንደዚሁም ደግሞ የንጽህና ብዙ ነገር አለና የይሁዲ ሞልዲንግ አለባት ኢትዮጵያን ቸርች። ከሌሎችም ሁሉ የኢትዮጵያን ቤተ ክርስቲያን የምትለየው አንዱ በዚህ ነው። አንዱ ደግሞ ዋና ነገር ለምሳሌ አሁን በካቶሊክን ቤተ ክርስቲያን ምንድን ነው የሚያምኑት? ሰው በሃይማኖት ይድናል ይላሉ። የኢትዮጵያን ቸርች ግን ሃይማኖትና ምግባር ትላለች። ሃይማኖትና ምግባር ምን ማለት ነው? እምነትም መልካም ስራም ሰው መስራት አለበት ገነት ለመግባት እንደማለት ነው። እና እንግዲ እስካሁን የለየሁት የኢትዮጵያና የካቶሊክን ቤተክርስቲያን ነው። ከአራት መቶ ዓመት በፊት ደግሞ እንደሚያውቁት ትልቅ ሬፎርሜሽን ተደርጎ ኤውሮፓ ውስጥ ፕሮቴስታንትነት ማርቲን ሉተር ዘመን ሲክስቲን ሴንቸሪ እንበል በፍጹም ሌላ አስተያየት ሌላ ትርጓሜ መጥተዋል በዛ በኩል የኢትዮጵያን ቤተክርስቲያን ወደ ካቶሊክና ወደ ግሪክ ኦርቶዶክስ ነው የምትቀርበው እንጂ ወደ ፕሮቴስታንቶች አትቀርብም። ይህንን ለመግለጽ ደግሞ የካቶሊኮችና የፕሮቴስታንቶችን ለመለየት ሌላ ጥያቄ፣ ሌላ ነገር ያስፈልጋል። ግን ዋናው ነገር ግን መጀመሪያ ክርስቲያንነት በዓለም በመስፋፋበት ጊዜ መጀመሪያ የተለዩት የካቶሊክ የሮም እና የግሪክ ኦርቶዶክስ ናቸው እና እነሱ ኦርቶዶክስ ይባላሉ። እና የኢትዮጵያን ቤተ ክርስቲያን ወደ ኦርቶዶክሶች ናት። በዚህ በኩል የሮም ጳጳስና ከላይ መሆኗን አትቀበልም። ነገር ግን ግሪክ እና ኢትዮጵያን ቤተ ክርስቲያን ደግሞ በዚህ ቅድም ባልኩት ይለያሉ። አሁን ግሪክ እና ሮም የሚለዩት በዚህ በጳጳስና ነው ዋናው ነገር በማለት የሮምን ጳጳስ አትቀበልም የግሪክ ኦርቶዶክስ። ነገር ግን በቲኦሎጂ ደግሞ ኦርቶዶክስ ናት የኢትዮጵያም ኦርቶዶክስ ይባላል። ነገር ግን በዚህ በሞኖፊሲቲዝም ጥያቄ ላይ ባለው ጥያቄ በኩል የኢትዮጵያን ቤተክርስቲያን ደግሞ ከግሪክ ኦርቶዶክስም ትንሽ ትለያለች። ከሁሉም ቸርች ቤተክርስቲያን የምትለየው ከሁሉም ቤተክርስቲያን ይልቅ የእስራኤልን ሃይማኖት ከክርስትናው ጋር አጣምራ ይዛለች። በዛ ነው ምነዋል ፕሮፌሰር ኤፍሬም ይስሐቅ ስለ ቃለ ምልልሱ እናመሰግናለን። እሺ